ትኩረት፣ በአፍሪካ የጋምቢያ ፕሬዝደንት የስልጣን ጊዜያቸውን ለማራዘም ማሰባቸው ዜጎችን አላስደስትም። በዚህም ምክንያት ሰሞኑን ሕዝብ አደባባይ ወጥቶ ተቃውሞውን ገልጿል። በጎርጎሮሳዊ 2017 አዳማ ባሮ ወደ ፕሬዝደንትነቱ የስልጣን መንበር ሲመጡ በቀዳሚያቸው የያህያ ጃሜ የ22 ዓመት ጭካኔ የተላበሰ አመራር ለተጎሳቆለው ሕዝብ እፎይታ ይሰጡታል የሚል ተስፋ ነበር። እሳቸውም በወቅቱ የህዝቡን የኑሮ ሁኔታ ለማሻሻል ዴሞክራሲያዊ ማሻሻያዎችን እንደሚያመጡ እንዲሁም የተከፋፈለችውን ሀገር ጉዳት የሚጠግን የእውነትና የእርቅ ኮሚሽን እንደሚያቋቁሙ ቃል ገብተው ነበር። በዚህም ብቻ አላበቁም። በሶስት አመት ውስጥ የፕሬዝደንትነቱን መንበር ለመልቀቅም እንዲሁ ቃላቸውን ሰጥተዋል። ሆኖም በቅርቡ የስልጣን መንበር ቆይታቸውን የማራዘን ፍላጎታቸውን ይፋ አድርገዋል። በምክንያትነት ያቀረቡትም የሀገሪቱ ህገ መንግስት ለፕሬዝዳንት የሚሰጠውን የስልጣን ጊዜ አላጠናቀኩም የሚል ነው። አዳማ ባሮ ወደ ስልጣን የመጡት በጎርጎሮሳዊ 2016 ዓ ም በተካሄደው ምርጫ በሀገሪቱ የተመሰረተው የተቃዋሚ ፓርቲዎች ቅንጅት መሪ ሆነው ነው በወቅቱም ፓርቲው ፕሬዝደንት የሚሆነው መሪው ስልጣን የሚይዘው ለሶስት አመት እንደሆነና በሽግግር ፕሬዝደንትነቱም ቀጣዩን ምርጫ የማደራጀት ኃላፊነትን እንደሚወጣ፣ በምርጫ ግን ተፎካካሪነት እንደማይቀርብ ተስማምቶ ነበር። ሆኖም ግን ይህ ስምምነት በህግ የተደገፈ እንዳልሆነ ነው ተንታኞች የሚናገሩት። በዚሁ መሰረትም ባሮ በጎርጎረሳዊ አመት 2021 በጋምቢያ ለሚካሄደው ምርጫ መዘጋጀት ጀምረዋል። የህጉን ጉዳይ የሚተነትኑት ምሁራን ፕሬዝደንቱ በህገ መንግስቱ መሰረት አምስት አመት በስልጣን የመቆየት መብት እንዳላቸው ይናገራሉ። በዩናይትድ ስቴትስ ማያሚ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት አብዱላይ ሳኔ ግን ይህ በፓርቲው መሪዎች የተፈረመው ስምምነት ምንም እንኳ ህጋዊ ማሰሪያ የለውም ቢባልም የሞራል ጉዳይ በውስጡ እንዳለ አይዘንጋባይ ናቸው። ወደ ሀገር መሪነት ከመምጣታቸው አስቀድሞ ትምህርት ላይ በነበሩባት ብሪታንያ በጥበቃ ስራ ላይ ተሰማርተው የቆዩት አዳማ ባሮ ቃላቸውን አጥፈዋል ከሚሏቸው መካከል ታዋቂው የጋምቢያ የሰብአዊ መብቶች ተሟጋች ማዲ ጆባርት ባሮ አግኝተውት የነበረው አጋጣሚ እንደ ባከነ ድል ይቆጠራል ይላሉ። የምንመለከተው ባሮ ቃላቸውን አጥፈው መንቀሳቀሳቸውን ነው። በዚያም ላይ ከቀደመው አገዛዝ የቀዷቸው ልማዶችም አሉ። እርግጥ ነው የዘፈቀደ ስርዓትና ሰዎች ተገደው መሰወራቸው ቀርቷል። ሆኖም የሕግ የበላይነት አለመከበር፣ ግልጽነት መጉደልና የሕዝብን ሀብት አላግባብ መጠቀም አለ። በጃሜ ዘመነ ስልጣን የምክር ቤት አባልና የሲቪል ሰርቪስ ኃላፊ የነበሩት ማሞዱ ሳባሊ በውጭ ፖሊሲ ረገድ ባሮ የተሻለ አቀራረብ እንዳላቸው ነው የሚናገሩት። እንደሳቸው ከሆነም ባሮ ከዓለም አቀፉ ማህበረሰብ ጋር አላስፈላጊ ፍጥጫ ውስጥ መግባትን አልፈለጉም። ይህ ደግሞ በህዝቡ ዘንድ ተቀባይነትን አግኝቷል። በሌላ በኩል በጃሜ ዘመነ ስልጣን የሰብአዊ መብት ጥሰት ሰለባዎች ጉዳይ በእውነትና እርቀ ሰላም ኮሚሽኑ እንዲመረመር ቢታሰብም ተጎጂዎች ድርጊቱን በመፈጸም የተጠረጠሩ ከእስር ተለቀዋል በሚል ይተቻሉ። ሌላው በባሮ አስተዳደር ላይ የሚቀርበው ትችት ደግሞ የሀገሪቱን የኢኮኖሚ ይዞታ ይመለከታል። በአንድ ወገን አንዳንድ ለውጦች ታይተዋል ቢባልም የዋጋ ግሽበቱ በፍጥነት እየጨመረ፣ የምግብ ዋጋ በተለይም ደግሞ ለድሃው ጋምቢያዊ የሚቀመስ እንዳልሆነ ይነገራል። በዚያም ላይ የውሃና የኤሌክትሪክ ዋጋ እጅግ ተወዷል። ከዚህ አልፎም ያለው መቆራረጥ ህዝቡን አማሯል። የኑሮ ውድነቱ መዘዝ መሆኑ በተገለጸው የሀገሪቱ ወጣቶች ስደት አለመቆምም በአዲሱ የጋምቢያ መንግስት የስራ አፈጻጸም ያልተደሰቱ ወገኖች ፕሬዝደንት አዳማ ባሮ ከስልጣን እንዲነሱ በገፊ ምክንያትነት ከሚያነሷቸው ይደመራል። ከዋና ከተማ ባንጁል ሶስት ኪሎሜትር ርቀት ላይ በሚገኝ አካባቢ በሺዎች የተገመቱ ዜጎች ፕሬዝደንቱን ወደ ስልጣን ባመጣው የፖለቲካ ፓርቲዎች ቅንጅት አማካኝነት የገቡትን ቃል በማክበር መንበራቸውን እንዲለቁ ባሳለፍ ነው ሳምንት ጠይቀዋል። የተቃውሞ አስተባባሪዎች በዚህ ጉዳይ ፕሬዝደንቱን ለማነጋገር መሞከራቸውን ሆኖም ግን አዳማ ባሮ የዝሆን ጆሮ ይስጠኝ እንዳሉ ነው የተናገሩት። ሽሪፍ ሲሴ ተቃውሞውን የሚያስተባብረውን ኮሚቴ ካቋቋሙት አንዱ ሲሆኑ በተቃውሞ ዕለት ለመንግስት ባለስልጣናት ባቀረቡት ሰነድ ውስጥ የተካተተውንና የህዝቡን ፍላጎት እንዲህ ይገልጻሉ። በጣም ቀላል መልእክት ነው፣ መግባቢያ ሰነድ ነው። ምክንያቱም ይህ ቅንጅት በሶስት ዓመት ውስጥ የምርጫ ቅስቀሳ አያደርግም። ይህ ደግሞ ቅንጅቱ ከተመሠረተባቸው መሠረታዊ ምሰሶዎች አንዱ ነው። በተጨማሪም ፕሬዚዳንት ባሮ ከፓርቲያቸው ሊሰናበቱ እንዲሁም በመግባቢያ ሰነዱ ውስጥ በበርካታ ጉዳዮች ላይ ተስማምተዋል። እኛ ጋምቢያውያን ድምፅ የሰጠናቸው ለሶስት ዓመት ብቻ ነው። ከሶስት ዓመቱ እንዲያልፉ አንፈቅድላቸውም። ይህ የተሰበሰበ ፊርማ በጣም ቀላል መልእክት ነው የያዘው። መልእክቱ እንዲህ ነው የሚጀምረው፣ ክቡር ፕሬዚዳንት ቃሉን ያክብሩ ነገ መልካም ታሪክ ይኖሮታል ዩ ሃቭ ጉድ ሌጋሲ ቱሞሮ ለተቃውሞ ከወጡት አብዛኞቹ ወጣቶች ሲሆኑ ሶስት አመት ይከበር ሲሉ ጮኸዋል በእጃቸው ካነገቧቸው መፈክሮች አንዱም ባሮ ጋምቢያን ያስቀድሙ ይላል አዳማ ባሮ የጋምቢያ ፕሬዝደንት ሆነው መንበር ላይ ከተቀመጡ የፊታችን ጥር አስር ቀን ሁለት ሺ አስራ ሁለት አመተ ምረት ሶስት አመት ይሞላቸዋል። የተቃውሞ አስተባባሪዎች ፕሬዝደንቱ የሕዝቡን ጥያቄ ሰምተው በተጠቀሰው ጊዜ ስልጣን ካለቀቁ ተቃውሞው እንደሚቀጥል አሳውቀዋል። wamen mene Kuma Saya, n'est-ce qu'a nina Africa, Africa Yako. የተባበሩ መንግስታት ድርጅት የጸጥታው ምክር ቤት ከሰሞኑ በዴሞክራቲክ ሪፐብሊክ ኮንጎ ያሰማራውን የጸጥታ አስከባሪ ኃይል በምህጻሩ ሞኖስኮ የቆይታ ጊዜ በአንድ ዓመት አራዝሟል። ምንም እንኳን ተልዕኮ ቢራዘምም ድርጅቱ ያሰማራቸውን ወታደሮች ቁጥር ግን ቀንሷል። ቀደም ሲል በስፍራው የሚገኙት 15900 ወታደሮች ሲሆኑ አሁን 1200 ይቀነሳሉ ተብሏል። በአንጻሩ የፖሊስ መኮንኖች ቁጥር ይጨምራል። የጸጥታው ምክር ቤት የሰላም አስከባሪው ኃይል ከኮንጎ ቀስ በቀስ እንደሚወጣ በማመልከቱ የዴሞክራቲክ ኮንጎ መንግስት ከመንግስታቱ ድርጅት ጎን በመሆን በመውጣቱ ሂደት ላይ አብሮ ለመስራት መዘጋጀቱን አሳውቋል። በርካታ የታጠቁ አማጽያን በሚያደርጉት ግጭትና እንቅስቃሴ ለተወጠረችው ዴሞክራቲክ ኮንጎ የመንግስታቱ ድርጅት ሰላም አስከባሪዎች እዛ መቆየት ጸጥታውን ማረጋገጥ ብቻ ሳይሆን የሀገሪቱን ጦር ሰራዊትን በማሻሻል ሂደት ድርሻ እንደሚኖረው የዶች በለው ጋዜጠኛ ትሬሶ ኪባንጉ ላይ ይናገራል። ሞኑስኮ ኮንጎ ውስጥ የሚቆየው በቀውስ የተናጠውን አካባቢ ጸጥታ ለማስጠበቅ ብቻም አይደለም። የኮንጎን ጦር ኃይልም ዳግም በማዋቀሩ ሂደትም ድርሻ እንዲኖረው ይፈለጋል። ምክንያቱም ግጭቱ በአንድ ጀንበር የሚያቆም አይደለም። ዛሬም ከአንድ መቶ የሚበልጡ የአማጺ ቡድኖች በአካባቢ መኖራቸውን እየቆጠረ ነው። ኪባንጉላ ዓለም አቀፍ ባለሙያዎች የተካተቱበት የኮንጎ ምርምር ቡድን አባል ነው። እሱ እንደሚለውም የመንግስታቱ ድርጅት የሰላም አስከባሪ ኃይል ዴሞክራቲክ ኮንጎ ውስጥ ቢኖርም ባይኖርም በሀገሪቱ ያለው ቀውስ ግን ይቀጥላል። ለዚህም ነው በመንግስታቱ ድርጅት የሰላም አስከባሪው ተልእኮ ጊዜ እንዲራዘም በሙሉ ድምጽ የጸደቀው። የሞኖስኮ የቆይታ ጊዜ በያዝነው ጎርጎሮስ 2 ዓመት 2019 የመጨረሻ ቀን ማለትም በመጪው ማክሰኞ ታህሳስ 21 ቀን 2012 ዓ ም ነበር የሚያበቃው። ምንም እንኳን ለሁለት አስርት ዓመታት ሰላም አስከባሪው ኃይል ኮንጎ ውስጥ ቢቆይም በሀገሪቱ የተለያዩ ክፍሎች የሚንቀሳቀሱትን አማጽያን ቡድኖች ሊቆጣጠር ግን አልቻለም። ከፍተኛ ወጪ እንደተመደበለት የሚገለጸው ይኸው የሰላም አስከባሪ ኃይል ባለበት በየጊዜው ሲቪሎች መገደላቸው ለትችት አጋልጦታል። ዴሞክራቲክ ኮንጎ ውስጥ ወሲባዊ ጥቃቶችን እንደ ጦር መሳሪያነት መጠቀም እንዲቆም ላበረከቱት አስተዋጽኦ ባለፈው ጎርጎሮሳዊ ዓመት የሰላም ኖቤል የተሸለሙት የኮንጎ ዜጋ የሆኑት ዶክተር ዴኒስ ሙኩዌንጌ የሰላም አስከባሪው ኃይል በሌለበት አሰቃቂው ድራማ ሊባባስ እንደሚችል ያስጠነቅቃሉ። ሞኑስኮ ባለበትም አሁንም ቀውሱ መገታት አልቻለም። እነዚህ ባለሰማያዊ ባርኔጣዎች ከሌሉ ደግሞ ሁኔታው ይበልጥ አሰቃቂ ይሆናል። ሰዎችም ይህን ከግምት ማስገባት ይኖርባቸዋል። በኮንጎ የሰላም አስከባሪው ተልኮ ቃል አቀባይ ማቲያስ ጊልማን በበኩላቸው ሞኖስኮ በነበረው ቆይታ አከናውኗል ያሉትን እንዲህ ይጠቅሳሉ። የዛሬ ሀያ ዓመት የተባበሩት መንግስታት ድርጅት ወታደሮች ሲመጡ ሀገሪቱ ከመፈረካከስ ዳርቻ ደርሳ ነበር። የተባበሩት መንግስታት ድርጅት ተልዕኮ ነው የአሁኑ የሀገሪቱ ድንበር መኖር እንዲችል ያደረገው። አሁን ያለንን ገንዘብ እና አቅም የኮንጎ ጦር ሰራዊት ሀገር ለማረጋጋት የሚያደርገውን ጥረት በመደገፍ ላይ እናውለዋለን። ታዛቢዎች እንደሚሉት ዴሞክራቲክ ኮንጎ አዲስ ፕሬዝዳንት ካገኘች ወዲህ የአሰራር ለውጦች መታየት ጀምረዋል። ፕሬዝዳንት ፊሊክስ ቼሼኬዲ ዓለም አቀፍ ድጋፍን በደስታ የሚቀበሉ አይነት ቢሆንም በሀገሪቱ የተሰማራው የተባበሩት መንግስታት ድርጅት የሰላም አስከባሪ ወታደሮች ግን እንዲወጡ በተደጋጋሚ መጠየቃቸው ተነግሯል። ፕሬዝዳንቱ ደጋግሞ ባካሄዷቸው ጉባኤዎችና ዲፕሎማሲያዊ ጉዞዎች በምስራቅ የሀገሪቱ ክፍል የሚንቀሳቀሱ አማጽያንን በተመለከተ የጋራ አቋም እንዲኖር በጎረቤት ሀገራት ሳይቀር ሰላም እንዲወርድ ጥረት አድርገዋል። ምክንያቱም አብዛኞቹ የኮንጎ አማጽያን መንቀሳቀሻቸውን በጎረቤት ሀገራት ያደረጉ ናቸውና። ዴሞክራቲክ ኮንጎ ሰላም ከሆነች ከተፈጥሮ ገጸ በረከቷ ጎረቤቶቿም ሊቋደሱ እንደሚችሉ በማሳመንም የንግድ ትስስር ለማጠናከር የሞከሩት ፕሬዝደንቷ የምስራቅ አፍሪቃ ትብብር ውስጥ ኮንጎም እንድትገባ እየሞከሩ ነው። ይህ ጥረታቸው በተባበሩት መንግስታት ድርጅት የታላላቅ ሀይቆች ሀገራት አካባቢ አምባሳደር ሳይቀር አበረታች ተቀባይነት አግኝቷል። በአንጻሩ ግን ምንም እንኳን የቼሼኬዲ ጥረት አዎንታዊነት ቢኖረውም በአጎራባች ሀገራት ማለትም በሩዋንዳና ዩጋንዳ እንዲሁም በሩዋንዳና ቡሩንዲ መካከል የተፈጠረው አለመግባባት ውሉ አድሮ ወደ ኮንጎ ምድር ላለመዝለቁ ዋስትና እንደሌለ ጉዳዩን በቅርበት የሚከታተሉ ወገኖች ይናገራሉ። ዴሞክራቲክ ኮንጎ ውስጥ የተሰማራው የሰላም አስከባሪ ኃይል በቆየባቸው ሀያ ዓመታት የወታደሮቹን ህይወት ገብሯል። በአመት አንድ ቢሊዮን ዶላር በጀት ያለው ይህ ተልእኮ ሲጀመር አስራ ስድስት ሺህ ገደማ ወታደሮችን ነበር ያሰማራው የሀገሪቱ ፖለቲከኞች የሰላም አስከባሪው ተልእኮ መቀነሱን ብሎም ፈጽሞ ከሀገሪቱ መውጣቱን ቢጠይቁና በጥያቄያቸው ቢገፉበትም በድርጅቱ ስር የተቀጠሩ የሀገሬውን ሰራተኞች ግን ስጋት ላይ ጥሏል። ካለፈው ሰኔ መጨረሻ ጀምሮ ዴሞክራቲክ ኮንጎን ለማረጋጋት የተሰማራው የመንግስታቱ ድርጅት ተልእኮ በተለያዩ የሀገሪቱ ክፍሎች የሚገኙ ቢሮዎቹን በመዝጋት ላይ ነው። 764 የሀገሬው ሲቪል ሰራተኞችንም አሰናብቷል። በአንጻሩ 2600 ገደማ ሲቪል የውጭ ዜጎች የተልእኮ ሰራተኞች መሆናቸው ቅሬታ አስነስቷል። እንዲያም ሆኖ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ የሞኖስኮ ተልእኮ ቀስ በቀስ ከኮንጎ እንዲወጣ በጸጥታው ምክር ቤት ቢወሰንም፣ አሁንም በዴሞክራቲክ ኮንጎ ውስጥ የሚጫወተው እጅግ ጠቃሚ ሚና እንዳለ አመልክተዋል። አድማጮች፣ የዕለቱ ትኩረት በአፍሪቃ ቅንብር በዚሁ አበቃ። ሸዋዬ ለገሰ ነኝ። መልካም የሳምንት መጨረሻ